ጋቢና ቪኦኤ ሰላም፣ ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። መስታወት አረጋውም እዚህ ጋቢና አብራኛለች። ሰላም እንደምናመሻቸው በዛሬው የጋቢና ጉዞ ቢያንስ መቶ ፍልሰተኞችን ይዞ ዛሬ ረቡዕ ማለዳ ከሶማሊያ ወደ የመን ይጓዝ የነበረ የህገወጥ አሸጋጋሪዎች ጀልባ የመን ሲቃረብ ተገልብጦ 46 ኢትዮጵያውያን ሰጥመው መሞታቸውንና ሌሎች 16 ደግሞ የደረሱበት መጥፋቱ ተገለጸ። እነሱ አሁን ከትናንትና ማታ ጀምሮ ለእኛም እየተደወለልን ስለሆነ አሁን ሬሳቸው ሴቶቹ ወደ አስራ አንድ ይሆናሉ ሌሎች ወንዶች ናቸው የምንል መረጃ እየደረሰን ነው። ለማጣራት እዛ ብዙዎች ልከናቸዋል። ዝርዝር መረጃውን ከዜናው ቀጥሎ እናቀርባለን። በኢትዮጵያ ተጥሎ የነበረው የአስቸኳይ ጊዜ አዋጅ መነሳት በአዲሱ ጠቅላይ ሚኒስትር እየተወሰዱ ያሉ አዎንታዊ እርምጃዎችን ተከትሎ የመጣ ነው ሲል በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ አስታወቀ። የአስቸኳይ ጊዜ አዋጁን መነሳት የምናየው ጠቅላይ ሚኒስትር አብይ የግለሰቦችን መብት ከማክበር ለፖለቲካዊ እንቅስቃሴም ምህዳሩን ከማስፋት አንጻር ካላቸው ተቀባይነት ያለው ቁርጠኝነት አንጻር ነው። የኤምባሲው ቃል አቀባይ ኒኮላስ ባርኔት የተናገሩትን ነው። ዝርዝሩን ይዘናል። በሌሎች ዘገባዎች ትራምፕ በዋይት ሀውስ ያደረጉትን የኢፍታር እራት ግብዣና ሌሎችም አሰናድተናል። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቢና ቪኦኤ የአዲሱ ትውልድ ድምፅ አብራችሁን ካድ ማስተሻገሩ ዜና የኢትዮጵያ መከላከያ ሰራዊት ጠቅላይ ኢታማጆር ሹም የነበሩት ጄኔራል ሳሞራ የኑስ ተሸኝተው በምትካቸው ጄኔራል ሰአረ መኮንን ቀጣዩ የጠቅላይ ኢታማጆር ሹም ሆነው ተሾሙ። ሹመቱን በዛሬው ዕለት የሰጡት ጠቅላይ ሚኒስትር ዶክተር አብይ አህመድ ቀደም ሲል ወታደራዊ ማዕረጋቸው ተገፎ ከሰራዊቱ ተባረው የነበሩትና ዘጠኝ ዓመታት ታስረው የቆዩት ብርጋዴር ጀኔራል አሳምነው ጽጌና ማዕረጋቸው ተገፎ የነበሩት ሜጀር ጀነራል አለምሸት ደግፌ ማዕረጋቸው ከነ ሙሉ ኮከቡ ተመልሶ ጡረታቸው እንዲከበርላቸው መወሰኑ ታውቋል። አጋር ሀገሮች የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የኢኮኖሚ ፖሊሲን የሚነቅፉ ቢሆንም ፕሬዚዳንቱ በመጪው የቡድን ሰባት ጉባኤ ላይ በአቋማቸው እንደሚጸኑ ከዋና የኢኮኖሚ አማካሪዎቻቸው አንዱ ትላንት ለጋዜጠኞች ተናግረዋል። ፕሬዚዳንቱ እነዚህ ከባድ ጉዳዮች አያስጨንቃቸውም፣ ምንጊዜም ቢሆን በዩናይትድ ስቴትስና በቡድን ሰባት አባል ሀገሮች መካከል ስለሆነ ስለሆነው ነገር ውጥረት አለና ሲሉ የብሔራዊ ኢኮኖሚ ካውንስል ስራ አስኪያጅ ላሪ ኩድሎ አስገንዝበዋል። ዩናይትድ ስቴትስ በግዙፉ የቻይና ዜድቲኢ ቴሌኮሚኒኬሽንስ ኩባንያ ላይ ጥላው የነበረውን የሚያሽመደምድ ማዕቀብ ለማንሳት ከቻይና ጋር ስምምነት ላይ መድረሷን የዩናይትድ ስቴትስ የንግድ ሚኒስተር ዊልበር ሮስ ዛሬ ገልጸዋል። ዩናይትድ ስቴትስ ለቻይናው ኩባንያ የሚያስፈልጉ አሜሪካ የተሰሩ ዕቃዎች እንዳይሸጡ አግዳ ነበር። ሚኒስትሩ ሲኤንቢሲ ለተባለው የአሜሪካ የቴሌቪዥን ጣቢያ በተናገሩት መሰረት ስምምነቱ ወደ ሰባት ሰባ አምስት ሺ የሚጠጉ ሰራተኞች ያሉት ዜቲ አሜሪካ በኢራንና በሰሜን ኮሪያ ላይ የጣለችውን የንግድ ማዕቀብ በመጣሱ አንድ ቢሊዮን ዶላርስ እንዲ ካሳ እንዲከፍል ያስገድደዋል። አራት መቶ ሚሊዮን ዶላርስ መያዣ እንዲያስቀምጥና በሰላሳ ቀን ውስጥ መላ ሰራተኞቹን እንዲለውጥም ያደርጋል። የቡሩንዲ ፕሬዝዳንት ፔር ኢንኩሩንዚዛ ከሁለት አመታት በኋላ በሚካሄደው ፕሬዝዳንታዊ ምርጫ አልወዳደርም በማለት አስታውቀዋል። ይህን ያልታሰበ ውሳኔ ዛሬ ያሰሙት እንደ አውሮፓውያን አቆጣጠር እስከ 2034 ዓ ም ድረስ ስለ ስልጣን ላይ ሊያቆያቸው የሚችል የህገ መንግስት ለውጥ እንዲደረግ ከገፉ ከሶስት ሳምንታት በኋላ የሆነ ጊዜ ካለፈ በኋላ ነው። ፕሬዚዳንት ኢንኩሩንዚዛ የመንግስት ባለስልጣኖችና የውጭ ሀገራት ዲፕሎማቶችም ጭምር ባሉበት በብዙ ሺህ የሚቆጠሩ ሰዎች በተገኙበት ባደረጉት ንግግር ውክልናችን በ2020 ዓመተ ምህረት ነው የሚያበቃው ብለዋል። በስተመጨረሻም የዮርዳኖሱ አዲስ ጠቅላይ ሚኒስትር ኡመር ራዛር ለአንድ ሳምንት ያህል የዘለቀውን ተቃውሞ ያስነሳውን አጨቃጫቂ የግብር እቅድን እንደሚቀለብሱ ዛሬ አስታውቀዋል። ራዛር ከምክር ቤቱ ጋር ከተነጋገሩ በኋላ የቀረጡን እቅድ ለመሳብ ስምምነት ተደርጓል ሲሉ አማን በተካሄደው ጋዜጣዊ ጉባኤ ገልጸዋል። አድማጮች፣ ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል ሄኖክ ሰማእግዜርና እኔም መስታወት አድራጋው አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር በአደም ባህረ ስላጤ የደረሰ አሳዛኝ አደጋ ይሆናል። ቀዳሚው ዘገባችን ቢያንስ 100 ፍልሰተኞችን ይዞ ዛሬ ረቡዕ ማለዳ ከሶማሊያ ወደ የመን ይጓዝ የነበረ የህገ ወጥ አሸጋጋሪዎች ጀልባ የመን ሲቃረብ ተገልብጦ 46 ኢትዮጵያውያን ሰጥመው መሞታቸውንና ሌሎች 16 ደግሞ የደረሱበት መጥፋቱ ተገልጿል። የተባበሩት መንግስታት የፍልሰት ድርጅት አይኦኤም ከአደጋው የተረፉ ተሳፋሪዎችን በምንጭነት ጠቅሶ ጀልባው የመንና ሌሎች የሰላጤው ሀገሮች ስራ ብናገኝ በሚል ተስፋ የተነሱ 83 ወንዶችና 13 ሴቶችን አሳፍረው የመን ሲቃረብ በመገልበጡ አደጋው መድረሱን አስታውቀዋል። የኦፕሬሽንስ የአዮኤም የኦፕሬሽንስና የአጣዳፊ ጉዳዮች ዲሬክተር መሐመድ አብዲኬር ባወጡት መግለጫ በአደን ሰላጤ በፍልሰተኞች ላይ የደረሰው አሳዛኝ አደጋ የሚያሳፍር ነው ብለውታል። በየወሩ ከሰባት ሺህ በላይ ደሀ ፍልሰተኞች በዚህ አደጋ አደገኛ መንገድ ይጓዛሉ። ባለፈው ዓመት ብቻ ወደ አንድ መቶ ሺህ የሚሆኑ ተጉዘዋል። የሚዘገንን ድርጊትም ይፈጸምባቸዋል። ይሄ መቆም አለበት ብለዋል። ያየሙ ሠራተኛ መሐመድ ሼካ የተባሉ በሶማሊያ ቦሳሶ ኗሪ በስልክ እንደገለጹልን ከቦሳሶ ከተነሱት ጀልባዎች አንዱ ላይ ከነበሩትና ሰጥመው ከሞቱት መካከል አስራ አንዱ ሴቶች መሆናቸውን ሰምተናል ብለዋል። መሐመድ ሼካም በስልክ ያነጋገረችው ቆንጅት ታየ ናት። ሁዴዳ ላይ አሁን በጣም ኃይለኛ ጦርነት አለ ከሳምንት በላይ ሆኖታል ጦርነቱ። እነዚህ ልጆች ደግሞ የሄዱት ከዚህ ከአስር ከአስራ አምስት ቀን ቢሆናቸው ነው እና በጣም እዛ አስጨንቆን ነበር። ለምን ስልካቸውንም ስንደወል ዝግ ነበር የሚለው። እና አሁን በአጋጣሚ ሰው የአይኦኤም ዋና ኃላፊ ሰልም የሚባል ጋር ደውዬ ስጠይቀው ወደ ጅቡቲ ሳይደርሱ አይቀሩም ማለት እንዴት እንዳለፉ ባላቅም። ለምን ጦርነቱ በጣም ሀይለኛ ነው። ዙሪያውን ሁዴዳን ተከበው ሀይለኛ ጦርነት ላይ ናቸው ያሉት። ያው በዚህ በሁቴና በሳሌ አብድላ ሳላ ወንድም ልጅ ማለት ነው፣ እሱም የራሱን ጦር በዛ በኩል ይዞ መጥቶ ሁቴን ለማስወጣት ማለት ነው ከሁዴዳ። ስልካቸው እንደተዘጋ ነው። አዎ ስልካቸው ሞክሬያለሁ፣ ስልካቸው እንደተዘጋ ነው። ደጋግመን ሞክር ነበር ሰንአ ያለው እሱ ሁኔታ እናንተ ያላችሁበት በጣም ነው የሚያስፈራው። አሁን እዛ ሆ ከሆዴዳ ሲጨርሱ ወደዚህ ስለሆነ ወደ ሰንሀ እያጫጅ የሚመጡት የሰንአ በጣም ያስፈራል። ለምን ምንም አይነት መውጫ የለውም። እነዚህኞቹም የአልሞት ባይተጋዳይ ነው የሚሆኑት። በጣም ኃይለኛ ጦርነት ይሆናል ብሎ ሰው ሁሉም ፈርቷል። ሁሉም አይደለንም እኛ ዜጎቹ በጣም ኃይለኛ ፍርሃት ላይ ናቸው። ዩኤንኤችሲአር ማለት የተባበሩት መንግስታት የስደተኞች መርጃ ኮሚሽን ልንንቀሳቀስ ጉዳያችንን ልናሰማ የምንችልበት ቦታ ሊሰጡን ቃል ገብተውልን ነበረ፣ እስካሁን እውን ባይሆንም ብለሽኝ ነበር። አዎ፣ ማለት ቢሮውን ሊከፍቱልን ለአራት ኮሚኒቲ ማለት ነው ለሶሪያ ለፍልስጢን ለሱዳን እና ለእኛ ሊከፍቱ ቃል ገብተው ነበረ፣ ግን እስካሁን ድረስ አልፈጸሙትም። ግን ባይፈጸሙትም ሁልጊዜ እነሱ ጋር እየሄድን የሚያስፈልገን ስደተኛም የተጎዳ ካለ ምን ያለም እያቀረብን ጉዳያችንን እነሱ ቢሮ ጋር ይሄድን እያስፈጸምን ነው ያኔ በምንችለው መጠን ቢሮውን፣ ግን እስካሁን ድረስ ገና ተፈጻሚነት አላገኘም። ያው ስደተኛው አንድ ቦታ ካለሽ ማለት ነው። ስደተኛው አንቺን ፈልጎ ያለሽበት ድረስ አይመጣም። ቢሮ እንዳለ ያውቃል። የሆነ ችግር ቢደርስበት ቢጎዳ፣ ምን ቢል፣ ያን ቢሮ ካወቀው እዛ ቢሮ ላይ ቶሎ ይመጣል። ስለዚህ ያንን ወገናችንን መርቶሎ ለመርዳት እንችላለን። አሁን ግን ማለት ነው ቤታችንን ወይ ካላወቁት ወይ ስልሳችንን ካላወቁት አንገናኝም። ቆይቶ ችግሩ ካለፈ በኋላ እነሱ ከተጎዱ በኋላ እንሰማለን። ካለፈ በኋላ ደግሞ መርዳታችን ያንን ሰው በሰዓቱ ነው ልንደርስላቸው የሚገባው እና በዛ ምክንያት ነበር ቢሮ የጠየቅነው የኤምሲአርን ፈቃደኛ ሆኗል። ግን እስካሁን ድረስ ተፈጻሚ አላረገውም። ሰብለ አዲሱ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በስደት ላይ ያሉ ኢትዮጵያውያን ወደ ሀገራቸው ይመለሱ የሚል ጥሪ ሲያቀርቡ ቆይተዋል። ይህንን የአዲሱን ጠቅላይ ሚኒስትር ጥሪ አንቺ እንዴት አገኘሹ? ምላሽሽ ምንድን ነው? ከሌሎች ስደተኞች ጋር ስትነጋገሩ ምን አይነት አስተያየት፣ ምን አይነት ምላሽ ነው ያለው በስደተኛው ዘንድ? አሁን እንደ ግሌ ማለት ነው የራስ የግሌ እንትን ማለት ነው እንጃ ሀገር የመግባት አግኝቼ ነው ያለነው እኮ አሁን፣ በጣም ስቃይ ላይ ነው። ቤተሰቦቻችን ሀገራችን በጣም ናፍቆናል። ከሀገር በላይ ምን አለ? በጣም ለመግባት ደስተኛ ነኝ። የኔም ጓደኞች አንድ ሁለት አሉ፣ በዚህ ጉዳይ ላይ እያወራ ነው። እነሱም እንደዛው ሁሉም ጓጉቷል። እዚህ ሀገር ላይ የሆነች መፍትሔ አላገኘሽም። ግን ሀገር የምትገቢበት መፍትሔ ካለ ሁሉም ሰው ደስተኛ ሁሉም ባይሆን ማለት ነው። ያኔ እኔ ያናገርኳቸው ሁለት ሰው እንደዚህ ከተነጋገርኳቸው ደስተኞች ናቸው። ስለ ሌላው ግን አላውቅም፣ ለምን አልተወያየሁም ከሌሎቹ ጋር። መፍትሄ ከተገኘ ያልሹ በቀዳሚነት በዋናነት ሊከናወንልን ይገባል፣ ወደ ሀገር ቤት ለምንገባው የምትዩ ምንድን ነው? እስኪ አንድ ሁለት ብለሽ ገለጪልኝ። አሁን እዚህ ማለት ነው ብዙ አመት ቆይተናል አገራችን በምንገባበት ሰዓት ብዙ አመት ስለራቅን ማለት ነው ከህብረተሰቡ ጋር ቶሎ ለመቀላቀል ይከብድሻል። ምንድን ነው መቋቋሚያ ከያደርጉ ከእንደገና ደግሞ ከህብረተሰቡ ጋር ያኔ እንጃ እኔን እንደምል ግን የሚከብድ ይመስለኛል። ለምን ረጅም አመት ሆኖናል። ማለት ሁሉ ነገር ሉዝ አድርገን ነው የወጣነው አይደል? ሁሉ ለነገራችንን አስተኖተናል። ይህን ሁሉ አመት እዚህ ሀገር ያሳለፍንበትም ደግሞ ሀገራችን ሆነን ቢሆን ተምረን ወይ ትልቅ ደረጃም ትደርሽ ይሆናል፣ አይታወቅም። በአሁኑ ሰዓት ግን እኛ ምንም የሌለን ዜሮ ነን፣ በቃ ዜሮ ላይ ያለንን ተመልሰን ሄደን ማን ላይ ነው የምንወድቀው? ያው ቤተሰብ ላይ ማለት ነው። በዚህ እድሜ ደግሞ ቤተሰብ ላይ መውደቅ ማለት በጣም ይከብዳል። እዚህ እየሰራሽ እየኖርሽ ነው። ወደ ኢትዮጵያ መመለሱን በጣም እንፈልገዋለን። ተመልሰን ሄደን ደግሞ ቤተሰብ ላይ መውደቅ የራሱሽ የሆነ ነገር እንትን ከሌለ በዜሮ ነው፣ በጦርነት ነው ያለ ነው፣ በዜሮ ነው። ከዚህም ስንመልስ የምንመለሰው እና መንግሥት ተመልሶ መግባት ስለሚፈልገው ሕዝብ ማለት ነው መቋቋም የሚያደርግ ከሆነ እንጃ። የተወሰነው መቼም ሰው ፈቃደኛ የሚሆን ይመስለኛል። ሰብለ ዮሐንስ፣ ስለ ጊዜሽ አመሰግናለሁ። እንግዲህ መልካሙን ሁሉም እመኛለሁኝ ሰብለ ሰማንሽ በጣም ነው የምናመሰግን። ከላይ የሰማነው ዘገባ በሰና ነዋሪ የሆነች ሰብለ ዮሐንስ የተባለች ኢትዮጵያዊት ናት። እንግዲህ ወደ የመን ባመሩት ኢትዮጵያውያን ላይ የጀልባው አደጋ የደረሰው ውጊያው በከባድ ሁኔታ ከተቀጣጠለባት ከየመኗ ሁዴዳ ወደብ አንድ መቶ በላይ ኢትዮጵያውያን በአይኦኤም እርዳታ ወደ ጅቡቲ ከተጓዙ ከጥቂት ቀናት በኋላ መሆኑ ነው። ከመካከላቸው ሃምሳ አንዱ ሴቶችና ሰላሳ ሶስቱ ልጆች መሆናቸውን ነው ድርጅቱ የገለጸው። ከየመንም ሆነ ወደ የመን የሚጓዙት ፍልሰተኞች በጉዟቸው ላይ በህገ ወጥ አዘዋዋሪዎቹ ዘወትር በደልና ወንጀልም ጭምር እንደሚፈጸምባቸው ነው የተገለጸው። የአይኦኤም መግለጫ አካላዊና ወሲባዊ ጥቃት፣ ማስለቀቂያ ለማስከፈል ማሰቃየት፣ ለረዥም ጊዜ በዘፈቀደ ማሰር፣ አስገድዶ የጉልበት ስራ ለማሰራት መግደልም ጭምር በሕገ ወጥ አዘዋዋሪዎቹ የሚደርስባቸው እንደሚደርስባቸው መግለጫው አስረድቷል። በየመኑ ጦርነት ተጠምደው የቆሰሉ የተገደሉ ወይም የታሰሩም መኖራቸውን አይኦኤም አክሏል። ወደ ጅቡቲ ለመንቀሳቀስ የመኗ ወደብ ከተማ ሁዴዳ ተሰባስበው የነበሩ ኢትዮጵያውያን በከበደው ጦርነት ውስጥ በደህና የማለፋቸው ጉዳይ እንዳሳሰባቸው በሰና የሚገኙ ኢትዮጵያውያን ገልጸዋል። ይህንን ነው ከዚህ ቀደም የሰማችሁት ዘገባ። አሁን አስከትለን ደግሞ መሐመድ ሸካ የተባሉ የቦሳሶ ከተማ ኗሪ በስልክ የገለጹልን ነው። ከቦሳሶ ከተነሱት ጀልባዎች በአንዱ ላይ ከነበሩት ሰጥመው ከሞቱት መካከል አስራ አንዱ ሴቶች መሆናቸውን ሰምተናል ብለዋል መሐመድ ሼካም። በስልክ ያነጋገረቻቸው ቆንጅታዬ ናት። እነሱ አሁን ከትናንትና ማታ ጀምሮ ለእኛም እየተደወለልን ስለሆነ አሁን ሬሳቸው ሴቶቹ ወደ አስራ አንድ ይሆናሉ፣ ሌሎቹ ወንዶች ናቸው የሚል መረጃ እየደረሰን ነው። ለማጣራት እዛ ብዙዎች ልከናቸዋል። ወደ የት ላካችኋቸው?

ሁለት ነገር አልተገለጸልንም። ገልዳው ባለ መቶ አስር ባለ መቶ ስልሳ አምስት ባለ መቶ ሰማንያ አምስት ስልሳ አምስት ቤት ነው እንደሆነች አላጣራ ነው ስደተኛ ስደተኞች ናቸው ጫኙ ማን ነው የምል ነገር ባናውቅም ማለት ነው ሁሉ ኢትዮጵያ መሆናቸውን እናምንበታለን። እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። እንግዲህ ወደሚቀጥለው ዘገባችን ነው የምናልፈው። በኢትዮጵያ ተጥሎ የነበረው የአስቸኳይ ጊዜ አዋጅ መነሳት በአዲሱ ጠቅላይ ሚኒስትር እየተወሰዱ ያሉ ሌሎች አወንታዊ እርምጃዎችን ተከትሎ የመጣ ነው ሲል በአዲስ አበባ የአሜሪካ ኤምባሲ አስታውቋል። እየተወሰዱ ያሉ አወንታዊ እርምጃዎችም ኢትዮጵያ የተሻለ ነገር ለመገንባት ለምታደርገው ጥረት ወሳኝ ናቸው ብለዋል የኤምባሲው ቃል አቀባይ ኒኮላስ ባርኔት። በአዲስ አበባ የአሜሪካ ኤምባሲ ቃል አቀባይ የሆኑት ኒኮላስ ባርኔትን ያነጋገረው እስክንድር ፍሬው ነው፤ ተከታዩን ዘገባ ልኳል። በአዲስ አበባ የሚገኘው የአሜሪካ ኤምባሲና ዩናይትድ ስቴትስ ባለፈው የካቲት ዘጠኝ በተጣለው የአስቸኳይ ጊዜ አዋጅ ላይ ያላቸው አቋም እጅግ ግልጽ ነበር። ኤምባሲው ያወጣቸው መግለጫዎችና የውጭ ጉዳይ ሚኒስትሩን ጨምሮ የተለያዩ የዩናይትድ ስቴትስ ባለስልጣናት የሰጧቸው አስተያየቶች ይህንን ያንጸባረቁ ናቸው። የኢትዮጵያ ፓርላማ ከትናንት በስቲያ ባካሄደው ስብሰባ ይኸው አዋጅ እንዲነሳ ወስኗል። በዚህ ላይ ያላቸውን አስተያየት የጠየቅኳቸው በአዲስ አበባ የአሜሪካ ኤምባሲ ቃል አቀባይ ኒኮላስ ባርኔት አዎንታዊ ካሏቸው ሌሎች የአዲሱ ጠቅላይ ሚኒስትር እርምጃዎች ጋር አያይዘው ነው የተመለከቱት። የአስቸኳይ ጊዜ አዋጁን መነሳት የምናየው ጠቅላይ ሚኒስትር አብይ የግለሰቦችን መብት ከማክበር ለፖለቲካዊ እንቅስቃሴም ምህዳሩን ከማስፋት አንጻር ካላቸው ተቀባይነት ያለው ቁርጠኝነት አንጻር ነው ነው ያሉት። እናም በጠቅላይ ሚኒስትር ዶክተር አብይ አህመድ እየተወሰዱ ያሉ ሌሎች እርምጃዎችም አዎንታዊ መሆናቸውን ቃል አቀባዩ አብራርተዋል። የአስቸኳይ ጊዜ አዋጁ መነሳት የተጨማሪ እስረኞችን መፈታትና ድምጻቸው ሳይሰማ ከቆየ ወገኖች ጋር መንግስት እያካሄደ ያለውን ውይይት ጨምሮ ሌሎችንም አዎንታዊ እርምጃዎች ተከትሎ የመጣ መሆኑን አስተውለናል። እነዚህ ከረጅም ጊዜ ጀምሮ የቆምንላቸው መርሆች ናቸው እና የበለጠ አሳታፊ የሆነ የፖለቲካ ስርዓት ለማስፈን የሚደረጉ ጥረቶችን ሁሉ ለመደገፍ ዝግጁ ነን። ሁሉም ኢትዮጵያውያን ለሀገራቸው የተሻለና ብሩህ ተስፋን ለመገንባት እድል እንዳላቸው የሚያረጋግጥ በመሆኑ ዩናይትድ ስቴትስ ከአዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ አስተዳደር ጋር በቅርበት እንደምትሰራ በተለያየ ጊዜ ገልጻለች። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ዶን ያማሞቶ በቅርቡ አዲስ አበባ ሲመጡ ከጠቅላይ ሚኒስትሩ ጋር ተወያይተዋል። የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ራሳቸውም ከዶክተር አብይ አህመድ ጋር የስልክ ውይይት አካሂደዋል። የአስቸኳይ ጊዜ አዋጁ መነሳትና አዎንታዊ በሚል የገለጿቸው ሌሎች እርምጃዎች የእነዚህ ውይይቶች አካል ነበሩ ወይ በማለት ቃል አቀባዩን ጠይቄ፣ ያለው ወደ ውይይቶቹ ዝርዝር አልገባም። ነገር ግን እነዚህ ለረጅም ጊዜ ስናነሳቸው የቆዩ ጉዳዮች ናቸው። በአስቸኳይ ጊዜ አዋጁ ላይ ያለን አቋም ግልጽ ነበር። አሳታፊ በሆነ የፖለቲካ ስርዓት አስፈላጊነት ላይም ተነጋግረናል። እነዚህ እርምጃዎችም ኢትዮጵያ የበለጠ የተረጋጋ አሳታፊና የበለጸገ ነገን ለመገንባት የምታደርገውን ጥረት ለማስቀጠል ወሳኝ መሆናቸውን እናምናለን። የተባበሩት መንግስታት የሰብአዊ መብት ኮሚሽንን ጨምሮ ሌሎች ዓለም አቀፍ ተቋማትም የአስቸኳይ ጊዜ አዋጁ መነሳት አዎንታዊ እርምጃ መሆኑን እየገለጹ ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። Yes. I am chosen to know that yes. Yes. Yes. but that gun shoots sure, and that i love guns በጣም እናመሰግናለን። ለሙዚቃው ዲጄ ሞክቢል ነው ሙዚቃውን የጋበዘ፣ እናመሰግናለን። ተቃዋሚው ሰማያዊ ፓርቲ በኢትዮጵያ ፖለቲካ ውስጥ በትልቅ ፓርቲነት እንዲያገለግል የሚያስችሉት ክለሳዎችና ስራዎችን ለማካሄድ ማቀዱን አስታውቋል። መለስካቸው አማሃ ዝርዝሩን ከአዲስ አበባ ልኳል። ሰማያዊ ፓርቲ ዛሬ ከቀትር በኋላ በወጣው ጋዜጣዊ መግለጫ በሕዝባዊ ትግል የተገኙ ድሎች ናቸው ያላቸውን ለውጦች ለማስጠበቅና ለማስቀጠል ዝግጅት እያደረገ መሆኑን ይናገራል። ፓርቲው የገዢውን ፓርቲ ኢሰብአዊ፣ ኢዴሞክራሲያዊና ኢፍትሐዊ ድርጊቶች ያላቸውን ላለፉት አያሌ ዓመታት ሲታገል መቆየቱንና አባላቱ የከፈሉትን መሥዋዕትም ያስታውሳል። ሕዝባዊ እምቢተኝነቱ እየበረታ በመምጣቱ ዛሬ የገዢው ግንባር ኢህአዴግ መንግሥት የለውጥ ጅምሮች ያላቸውን ማሳየቱን ይገልጻል። መሠረታዊ ለውጥ ገና አልመጣም ያለው ሰማያዊ ጅምር ለውጦችን ለማስቀጠልና ለማስጠበቅ በበኩሉ ያቀደውን በመግለጫው ይፋ አድርጓል። የፓርቲው የህዝብ ግንኙነት ኃላፊ አቶ አበባ ካሉ በህዝባዊ ትግል የተገኙ ድሎችን ለመጠበቅና ለማስቀጠል እንዲሁም በሁለንተናዊ መልኩ የለውጡን ሂደት መሸከም የሚችል ጠንካራ ሀገራዊ ፓርቲን አመራር ከመቼውም ጊዜ በላይ የሚያስፈልግበት ወቅት ላይ እንገኛለን። ይህንንም እሁን ለማድረግ የቀድሞ አንድነት ለዲሞክራሲና ለፍትህ ፓርቲ አመራርና አባላት አዲስ ፓርቲ ከመመስረት ይልቅ ወደ ሰማያዊ በመቀላቀል ፓርቲውን በማጠናከር ለመታገል ሲወስኑ ሰማያዊ በደንቡ መሰረት ተቀብሏቸዋል። አሁንም ፓርቲያችን ሰማያዊ ከሌሎች የፖለቲካ ተዋናዮች ጋር በመሆን አንድ ጠንካራ ህብረ ብሔራዊ ፓርቲና አመራር ለመፍጠር እየሰራ ይገኛል። ፓርቲያችን የትብብርና የአንድነት የስህበት ማዕከል እንዲሆን ጽኑ ፍላጎት ስላለን ይህንን በቀዳሚነት እየሰራ እንገኛለን። መግለጫው አክሎ ይህን የፓርቲውን ፍላጎት እውን ለማድረግ በቅርቡ ሁለት ተከታታይ ጠቅላላ ጉባኤዎችን እንደሚያደርግ ይናገራል። ፕሮግራሙንና ደንቡን ለወደፊቱ አካታችንና ለትልቅ ፓርቲ በሚመጥን መልኩ ማሻሻያ እንደሚያደርግም ያስገነዝባል። አቶ እድነቃቸው ከበደ የፓርቲው የሥራ አስፈጻሚ ኮሚቴ አባልና የጉባኤው ጠሪ ኮሚቴ ሰብሳቢ ተጨማሪ ማብራሪያ ሰጥተዋል። የመጀመሪያው ጉባኤያችን የሚሆነው የፓርቲውን ደንብና ፕሮግራም ማሻሻል ነው የሚሆነው ፓርቲያችን ለባለፉት አምስትና ስድስት ዓመት ሲመራበት የነበረው ፕሮግራምና ደንብ አለ አባላቶች የሚመሩበት የራሳችን የሆነ ደንብ አለ። እንዲሁም ሀገራችንን ኢትዮጵያ ብናስተዳድር የሚያስችለን ምን አይነት ፕሮግራም ቢኖረን ነው የሚለውን ነገር ደግሞ ይዘን የምንመራበት፣ ፓርቲውም የራሱ ፕሮግራም አለው። እነዚህ ሁለቱ ነገሮች አሁን አገሪቱ ያለችበት ሁኔታና ወደፊትም ደግሞ ሊሆን ይችላል ብለን የምናስባቸውን ነገሮች በይበልጥ አጠናክረን የምንሰራበት የደንብ ማሻሻያ፣ የፕሮግራም ማሻሻያ እናደርጋለን። አቶ ዕድነቃቸው በሁለተኛው ጉባኤ ላይ የፓርቲውን የጉባኤ አባላት ቁጥር በእጥፍ እንደሚያሳድግና አዳዲስ የአመራር አባላትን እንደሚመርጥ አስታውቀዋል። መግለጫውን የሰጡት የሰማያዊ ፓርቲ አመራር አባላት ከጋዜጠኞች ለቀረቡላቸው ተጨማሪ ጥያቄዎች ምላሽ ሰጥተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ heow jigjiga heow goday heow qabri dahar heow dhagax buur heow diridhabe heow himi ana v waxaad dhegaysanaysaan gaina v o a a በዋይት ሃውስ ቤተ መንግሥት ትናንት ምሽት የኢፍታር የጾም መፍታት የራት ግብዣ ያካሄዱት የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በመላው ዓለም ለሙስሊሞች ረመዳን ሙባረክ ሲሉ የመልካም የጾም ወቅት ምኞታቸውን ገልጸዋል። እዚህ ለተገኛችሁት ሁሉ፣ በዓለም ዙሪያ ለምትኖሩ ሙስሊሞች ረመዳን ሙባረክ። ዛሬ ምሽት ሁላችንም እዚህ የተሰበሰብነው ነው በዓለም ውስጥ ከተቀደሱ ሃይማኖቶች አንዱን ለማክበር ነው። የእስልምና ሃይማኖት ተከታዮች ኢፍታር የዕለቱ ጾም የሚፈታበትን ጸዋሚዎች መንፈሳቸውንና ቀልባቸውን ለፈጣሪ የሚያስገዙበት የተቀደሰው የረመዳን ወር አካል ነው። ፕሬዚዳንት ትራምፕ የኢፍታር የራት ግብዣ ባለፈው ዓመት አለማድረጋቸው በበርካታ ሰዎች ፕሬዚዳንቱ ከዚህ በቀደሙ የዩናይትድ ስቴትስ መሪዎች በየዓመቱ የሚካሄደውን በዓል ሰበሩ በሚል ሲተቹ ነበር። ሙስሊሞች ሲጠቁ የምናደርገው ምንድን ነው? ለመብታችን ቆመን መታገል። የኢፍታር የዋይት ሀውስ እራት መካሄዱን በመቃወም ከዋይት ሀውስ ቤተ መንግስት ቅጥር ግቢ ውጭ የተሰበሰቡ ሰዎች መፈክር ሲያሰሙ ነበር። ትራምፕ ሙስሊሞችን ነጥለው ያጠቃሉ ሲሉም ተናግረዋል። ቢላል አስካርያር ከተቃዋሚዎቹ አንዱ ናቸው። በዋይት ሀውስ ቤተ መንግስት የኢፍታር እራት መካሄዱን ለመቃወም ነው። አስቀድሞ በሳምንቱ መጨረሻ ይካሄዳል ተብሎ ነበር። የምንቃወመው የትራምፕን አስመሳይነት ነው። በአንድ በኩል ሙስሊሞችን ወደ አገር እንዳይገቡ ይከላከላሉ፣ የጥላቻ ንግግር ያሰማሉ እስልምና አሜሪካ አይደለም፣ ሙስሊም ፕሬዚዳንትም አገሪቱን አይመጥንም ሲሉ ይቆዩና እራት እንብላ ይሉናል። ፕሬዚዳንት ትራምፕ በምረጡኝ ዘመቻ ወቅት ወደ ዩናይትድ ስቴትስ ሙስሊሞች ሁሉ እንዳይገቡ ይከልከል የሚል ጥሪ አቅርበው ነበር። በርካታ ሙስሊሞች ከሚኖሩባቸው ሀገሮችም ሰዎች ወደ ዩናይትድ ስቴትስ ጉዞ እንዳያደርጉ የሚከለክል ትዕዛዝም ማስተላለፋቸው ይታወሳል።

ጉዟችን በዚህ ሞቅ ባለ ሙዚቃ ነው እንግዲህ የምንጨርሰው። ልክ ነው። በፌስቡክ አት ቪኦኤ አማሪክ ላይ፣ በትዊተር እንደዚሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድረሱን። ስናስተናግዳችሁ ያምሽን የመስታወት አድራጋው ና ሄኖክ ሰማ ጊዜ ነን። ዝግጅታችንን በቴክኒክ የመራልን ሞክቢል ያበረው ነው። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት በደገብዞ